የሕዝብ ተወካዮች ምክር ቤት በጠቅላይ ሚኒስትር ጽህፈት ቤት አዳራሽ ባደረገው ስድስተኛ ዓመት ሶስተኛ መደበኛ ጉባኤው የሚኒስትሮች ምክር ቤት ትናንት ያወጣውን የአስቸኳይ ጊዜ አዋጅ በሙሉ ድምጽ ሲያጸድቅ ሰፋ ያለ ውይይት አልወሰደበትም። የምክር ቤቱ አባላት ከሰጡት አስተያየት መካከል እድሜ ልኩል የኢትዮጵያን ዳር ድንበር ለመጠበቅ በምሽግ ያለን ሰራዊት አደጋ ማድረስ በየትኛውም ዓለም ታይቶ የማይታወቅ ነው። ሕዝባዊ ተልእኮዎችን እየፈጸመ ያለ ሰራዊት ላይ አደጋ መፈጸም እጅግ በጣም ትልቅ ወንጀል፣ የአገር ደህንነት፣ የህዝቦችን ደህንነት፣ የአገርን ሉዓላዊነት አጠቃላይ በሀገሪቱ ሰላምና ጸጥታ ለማስገብ ብሎም ህገ መንግስትና ህገ መንግስታዊ ስርአቱን ለማስከበር አሁን የቀረበው አዋጅ ተቀብለን በተባበረ ድምፅ ማጽደቅ ይጠበቅብናል። የምክር ቤቱ አባላት በአስቸኳይ ጊዜ አዋጅ አተገባበር ወቅት ከዚህ በፊት የተስተዋሉ ያሏቸው የሰብአዊ አያያዝ ችግሮች እንዲታረሙ ምክር ቤቱ ጠንካራ አቋም እንዲኖረውም ጠይቀዋል። የሰብአዊ መብት አያያዝ ተመጣጣኝ መሆኑና ለመሆኑ ለወደፊት መስተካከል ያለባቸውን በማሳየት ዙሪያ ላይ ትልቅ የሆነ ችግር አለብን፣ አንሻገርም። ይሄ ከፊትም ጀምሮ የመጣ ነው። ከለውጡም በኋላ ቀጥሏል። ምክር ቤቱ ይህንን የአስቸኳይ ጊዜ አዋጅ ተፈጻሚነት የሚከታተል ሰባት አባላት ያሉት መርማሪ ቦርድም ሰይሟል። ቦርዱ በአስቸኳይ ጊዜ አዋጁ ምክንያት የሚታሰሩ ግለሰቦችን ስም በአንድ ወር ጊዜ ውስጥ ከነ ምክንያቱ ይፋ ያደርጋል። ኢሰብአዊ እርምጃዎች እንዳይወሰዱም ይቆጣጠራል ተብሏል። በሌላ በኩል የአስቸኳይ ጊዜ አዋጁን ህጋዊነት፣ የአፈጻጸም ወሰን፣ የአተገባበር ስልትና ይዘቱን በተመለከተ ጠቅላይ አቃቤ ሕግ ጌዲዮን ጢሞቴዎስ በዚያው በጠቅላይ ሚኒስቴር ጽህፈት ቤት ማብራሪያ ሰጥተዋል። የአፈጻጸም ወሰኑን በዋነኝነት በትግራይ ክልል ተግባራዊ ይደረጋል ተብሎ የሚጠበቅ ነው። ነገር ግን የአስቸኳይ ጊዜ አዋጁን የሚያስተገብረው ግብረ ኃይል እንደ አስፈላጊነቱ የአስቸኳይ ጊዜ አዋጁን አፈጻጸም ወሰን ሊያሰፋውም ከዚህም ሊያጠባው ይችላል። ስለዚህ ሙሉ ለሙሉ በትግራይ ክልል ውስጥ መፈጸሙ አስፈላጊ አይደለም ብሎ ግብረ ኃይሉ በሚያምንበት ጊዜ በከፊል ተፈጻሚ እንዲሆን ሊያደርገው ይችላል። ወይም ደግሞ አስፈላጊ አድርጎ ነው ብሎ በሚያምንበት ጊዜ በሌሎች የሀገሪቱ ክፍሎችም ተፈጻሚ እንዲሆን ሊያደርግ ይችላል ማለት ነው። የአስቸኳይ ጊዜ አዋጅ ግብረ ኃይሉ በሀገሪቱ ውስጥ ያሉ የጸጥታ ኃይላትን በሙሉ በአንድ እዝ አስተባብሮ የመምራት ስልጣን ተሰጥቶታል ያሉት ጠቅላይ አቃቢ ሕጉ፣ ግብረ ኃይሉ የሚያወጣቸውን መመሪያዎች የመተግበርና ትብብር የማድረግ ግዴታ በሁሉም ላይ ተጥሏል ብለዋል። ትዕዛዝ መስጠት፣ መከልከል ማገድ እና መሰል እርምጃዎችን በሚወስድበት ጊዜ በመደበኛው አውድ ውስጥ ዜጎች ያላቸውን መብቶች ከግምት ሳያስገባ በዛ ሳይገደብ ሁኔታውን ለመቆጣጠር አስፈላጊ ነው ብሎ ያሰበበትን እርምጃ ለመውሰድ ነው ስልጣን የተሰጠው። አስቸኳይ ጊዜ አዋጁ በሚፈጸምበት ክልል ውስጥ ፖሊስ ወይም ሌላ ማንኛውም የጸጥታ ኃይል ትጥቁን እንዲፈታ ትእዛዝ መስጠት ይችላል። አካባቢውን መቆጣጠርና ሰላማዊ የህዝብ ኑሮ እንዲቀጥል ለማድረግ አስፈላጊውን እርምጃ የመውሰድ ስልጣን ተሰጥቶታል። አስቸኳይ ጊዜ አዋጁን የሚያስተገብረው ግብረ ኃይል አስፈላጊ ነው ብሎ ባመነ ጊዜ ማንኛውንም የትራንስፖርት መንገድ ወደ ክልሉ እንዳይገባ ወይም ከክልሉ እንዳይወጣ ትእዛዝ ሊሰጥ ሰዓት እላፊ ገደብ ሊወስን ወይም ሊደነግግ ይችላል እንዲሁም የጦር መሳሪያ እንቅስቃሴን የጦር መሳሪያን ይዞ የሚደረጉ እንቅስቃሴዎችንም ሊከለክል ይችላል። የተለያዩ የመገናኛ ዘዴዎች እንዲዘጉ ወይም እንዲቋረጡ ሊያዝ ወይም ሊያደርግ ይችላል። እንዲሁም ወደ ጦርነት የሚገፋፉ የሚቀሰቅሱ፣ የፌዴራል መንግስቱን ተልእኮን እንዳያሳካ እንቅፋት ሊሆኑ የሚችሉ መግለጫዎችን መስጠትን ሊከለክል ይችላል። ህገ ወጥ በሆነ ተግባር ላይ ተሳትፈዋል ብሎ የሚያምናቸውን ሰዎች፣ የሚጠረጥራቸውን ሰዎች በቁጥጥር ስር መዋል ይችላል። በቁጥጥር ስር የዋላቸውን ሰዎች ደግሞ አዋጁ ተፈጻሚ እስኪሆን ድረስ ይዞ ማቆየት ወይም በመደበኛው ህግ ተጠያቂ እንዲሆኑና ለፍርድ እንዲቀርቡ ማድረግ ይችላል። ከመደበኛው አሰራር ወጣ ባለ መንገድ ቤትን፣ ማንኛውንም ቦታ፣ መጓጓዣን መበርበር መፈተሽ ይችላል። የአስቸኳይ ጊዜ አዋጁ አተገባበር በአስፈላጊነትና በተመጣጣኝነት መርህ የሚተገበር መሆኑም ተገልጿል። ለዲደብልዩ ለተጠናቀረው ዘገባ ሰለሞን ሙጬ ነኝ ከአዲስ አበባም